የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 ና 25 ሜትር ባንዶች በየቀኑ ከሚ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የምሽቱን አሁን ጀመረ። የጋዜጠኛው ድምፅ ነው። ቀጥተኛነቱና ቀና መንፈሱ ከትጋቱ እኩል ይነገርለት የነበር ነበር እንበል፣ ዛሬ አብሮን የለምና። ጥሩ ተግባቢነትና ቀጥተኝነቱ የሙያም የሕይወት መንገዱ እንደነበር ያወጉናል። አንዳንድ ጊዜ ተፈሪን ሳይ ንጹህ ከመሆኑ የተነሳ ውስጡ ገባና እጠፋለሁ። እኔ በዚህ ነው ተፈሪን በአንድ ቃል እንደው ለመግለጽ የምፈልገው። ቢምብልቢ ያኔ በረሃቡ ጊዜ ተፈሪ ይዞት ወደ ወሎ ሄዶ ብዙ ነገሮች እንዲያነሳ ረድቶት፣ በኋላ ዘ ሂድን ሀንገር የሚል የታወቀ ፊልም ሰርቷል። ቀደም ብሎ የተሰማው አንጋፋ ጋዜጠኛና የፊልም ባለሙያ መሐመድ እድሪስ ነው። ሌላው ተከትሎ የተሰማው አንጋፋ ጋዜጠኛና መምህር ማረጉ በዛብህ ነው። አሁን በቅርቡ ከዚህ ዓለም በሞት የተለየውን እውቅ ጋዜጠኛና የፊልም አቀናባሪ የተፈሪ ወሰንን ሕይወትና ሥራ እንዘክራለን። ዛሬ በቀደመው የራዲዮ መጽሔት ዝግጅታችን ካስተዋወቅንና ቀጠሮ ከሰጠንባቸው ሌሎች ዝግጅቶችም ሁለቱ ለምሽቱ ከተያያዙ በርካታ ድምፆች ውስጥ ተካተዋል። ከሳይንስ አጥኚና ከኪነ ጥበብ ባለሙያ ጋር የተያያዘ ወግ፣ ሌሎች በርከት ያሉ ቅንብሮችም አሉን። ሰዓታችን እንደፈቀደ ይቀርባሉ። አሁን የአክብሮትና የናፍቆት ሰላምታው ግን አልተዘነጋም። ውድ የራዲዮ መጽሔት ታዳሚዎች፣ እንደምናመሻችሁ፣ እንደምንሰነበታችሁ ከዛሬ እሁድ ሰኔ 26 2008 ዓ ም ዝግጅታችን ጋር የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደንን። ንጉሡ ታምሬ ፕሮግራማችንን ያቀነባብራል። እሁድ ከሆነ ዕለቱ አዎን የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ዜናውን የማሰማችው ሰለሞን አባተነኝ። ቴክኒሻኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል። ወደ መጀመሪያው ዜና ልለፍ። ሰማያዊ ፓርቲ ዛሬ ሰኔ 26 2008 ዓ ም ባህር ዳር ከተማ ላይ ሊያደርገው የነበረውን ህዝባዊ ስብሰባ ለሌላ ጊዜ ማስተላለፉን የፓርቲው አመራር አስታውቀዋል። በፖሊስ ቁጥጥር ስር የዋሉት የፓርቲው አባላትና ሌሎቹም ከአንድ ሰው በስተቀር አሁንም አልተለቀቁም። መለስካቸው አመሃ ተጨማሪ አለው። ሰማያዊ ፓርቲ በባህር ዳር ከተማ ሙሉ ዓለም አዳራሽ ዛሬ ሊያደርገው የነበረውን ህዝባዊ ስብሰባ ለሌላ ጊዜ ለማካሄድ የፓርቲው ስራ አስፈጻሚ ኮሚቴ መወሰኑን ምክትል ሊቀመንበሩ አቶ ነገሰ ተፈረደኝ በስልክ ገልጸዋል። ኮሚቴው ወደዚህ ውሳኔ የደረሰው ከትናንት በስቲያ በክልሉ መስተዳደር እውቅና ያገኘውን ይህን ህዝባዊ ስብሰባ የጸጥታ ዘርፉ አላውቅም በማለቱና ቅስቀሳ ሲያካሄዱ የነበሩትን የፓርቲውን አባላት በቁጥጥር ስር ካዋለ በኋላ የተፈጠረውን አጠቃላይ ሁኔታ በመገምገም እንደሆነ አቶ ነገስ አስረድተዋል። በቁጥጥር ስር የዋሉትን ሰዎች ዛሬ ፖሊስ ቃላቸው እንደተቀበላቸውና ከመካከላቸው አንድ ሰው እንደፈታም ምክትል ሊቀመንበሩ ጨምረው ገልጸዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ አስሩም ሰዎች በባህር ዳር ስድስተኛ ፖሊስ ጣቢያ ይገኛሉ አቶ ነገሰ እንደገለጹት ዛሬ ከረፋዱ ሰዓታት ጀምሮ ፌዴራል ፖሊስ ሙሉ ዓለም አዳራሽን ከቦ ነበረ በእርሳቸው ግምት ይህ የተደረገው ስብሰባውን በተፈቀደው መሰረት ለማካሄድ ቢሞክር ኑሮ የማይፈልግ ፍጥጫ ወይንም ግጭት ይፈጠር ነበረ መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ ልለፍ። በሰሜን አሜሪካ የኢትዮጵያውያን የስፖርትና የባህል ፌዴሬሽን ፌስቲቫል ዛሬ ምሽት ላይ ካናዳዊቱ ከተማ ቶሮንቶ ላይ ይጀመራል። አዲሱ አበበ ስነ ስርዓቱን እዚያው ተገኝቶ እየተከታተለ ነው። ወደ ስቱዲዮ ከመግባቴ በፊት አግኝቸው ነበር። እዚህ ስፖርትና የባህል ፌዴሬሽን ከአስራ አምስት አመት በኋላ ለሰላሳ ሶስተኛው በዓሉ እዚህ ቶሮንቶ መጥቷል። ከሰላሳ ሶስት አመት እድሜው ጋር የተቀራረበ ቁጥር ያላቸው ቡድኖች ወደ ሰላሳ ሁለት የሚሆኑ እነሱን ዘንድሮ ያስተናግዳል። መሀል ቶሮንቶ ከተማ ውስጥ የሚገኘው አለን ላምፖርት ቴዲየም ውስጥ ነው በዓሉ የሚካሄደው። ምንም እንኳ ውድድሮች ተጀምረው እስካሁን ወደ ሰባት ያህል ግጥሚያዎች ቢካሄዱም የመክፈቻው ስነ ስርአቱ ግን ልክ ከእኛ የአየር ማብቂያ በኋላ በዚህ ሀገር ወይም በዲሲ እና በቶሮ ሰዓት አቆጣጠር ወደ አስራ አንድ ሰዓት ወይም አምስት ፒኤም ላይ ነው። ያ ደግሞ በኢትዮጵያ አቆጣጠር መንፈቀ ለሊት ስለሆነ ለመዘገብ አይቻልም። ነገ ሙሉውን ዝግጅት በስፖርት ባህል ላመጣ እችላለሁ። እና ምንድን ነው የሚካሄደው ላልከው ነገር መጀመሪያ ህዝቡ እንደተሰበሰበ፣ ሰላሳ ሁለቱም ቡድኖች መለያ መለያቸው አድርገው በህዝብ ፊት ሰላም እያሉ ያልፋሉ። ከዛ ቀጥሎ የከተማው የአዘጋጅ ኮሚቴው የአዘጋጃቸው ህጻናት መዝሙርና ወጣቶችም ደግሞ ጠራ ጠር ያሉ ትርኢቶች ያሳያል ያሉ ትክክለኛ የመክፈቻው ስነ ስርዓት ሲደረግ ንግግሮች አሉ። የፌዴሬሽኑ ፕሬዚዳንት ጌታቸው ተስፋ ንግግር ያደርጋል፣ የዘንድሮውን የክብር እንግዳም ለንግግር ይጋብዛል። የዘንድሮ የክብር እንግዳ በነገር ላይ ለኢትዮጵያ ቡድን ረጅም ጊዜ የተጫወተው አስቻለው ደሴ ነው። አስቻለውን ሰለሞን ታውቀው እንደሆነ ለአንድነት ቡድን የሚጫወት ጎበዝ የእግር ኳስ ተጫዋች ነው። እሱ ነው እንግዳ እና እነዚህ ንግግር ያደርጋሉ። እንግዲህ የመክፈቻ ስነ ስርዓት መጨረሻ ላይ በሁለት ቡድኖች ግጥሚያ ይጠናቀቃል ማለት ነው። ማን ነው ዛሬ የሚጫወተው? ዛሬ የቶሮንቶ አስተናጋጀው ቶሮንቶ ቡድን እና ቦስተን ናቸው የሚጫወቱት። ለስንት ቀን ነው የሚካሄደው ይሄ ፌስቲቫል? ዛሬ ጀምሮ የፊታችን ቅዳሜ ያልቃል። ዛሬ እንግዲህ የነዚህ ልዩ ልዩ በዓላት ና ቦስተን እና ቶሮንቶ ተጫውተው ያልቃል። ነገ ግን ወደ ስምንት ዘጠኝ ግጥሚያዎች ሙሉ ይካሄዳሉ። ማክሰኞም እንዲሁ ረቡም እንዲሁ ሐሙስ፣ አርብ የኢትዮጵያ ቀን ነው። ቅዳሜ የመዝጊያው እለት ነው እና ቅዳሜ ማታ ይጠናቀቃል። እሺ፣ አመሰግናለሁ አዲሱ። መልካም ቆይታ እንግዲህ አንተም ሜዳ ውስጥ አንዳንዴ ነሸጥ እያደረገ ትገባለህ አሉ፣ ጠንቀቅ በል እግርህን ጠብቅ። እኔማ በጣም ታሪክ አለ ታሪክ አለ፣ ወደፊት እንጫወታለን። እሺ፣ ሰላም አምሹ። አመሰግናለሁ። አዲሱን አመሰግናለሁ በድጋሚ ሰሞኑንም በተከታታይ ይመለሳል በሌላ በኩል ደግሞ የመላ ኢትዮጵያ የስፖርት ማህበር አንድ በምህፃር ከእንግሊዝኛ መጠሪያ ስሙ ኤሳ ዋን ተብሎ ይታወቃል ለአንድ ሳምንት የሚዘልቀውን አምስተኛውን ፌስቲቫሉን ዛሬ ምሽት ላይ አሌግዛንድሪያ ቨርጂኒያ ውስጥ ይጀምራል የማህበሩን ዋና ስራ አስፈጻሚ አቶ ብስራት ገብረ መስቀልን አሁን ስቱዲዮ ከመግባቴ በፊት በስልክ አግኝቻቸዋለሁ ዛሬ የመክፈቻው ቀን ነው። የአምስተኛ በዓል መክፈቻ ቀን ነው። ዛሬ የእግር ኳስ ውድድሮች ይጀምራሉ። በቅርቡ ከዛም የአገር ባህል ውዝዋዜ ይታያል። ኦፕኒንግ ዴይ ሰረሞኒ ይባላል። ተጫዋቾችም በሜዳ ዙሪያ አርማቸውን ይዘው ይዞራሉ። ከዛ የኳስ ጨዋታ ይቀጥላል እና እንግዲህ ከዛ ቀጥሎ የሳምንቱ ዝግጅት ሰኞ፣ ማክሰኞ፣ ሮብ እግር ኳስ ይቀጥላል። ሮብ ማታ ግብዣ አለ ደፓርክ በሚባለው ሐሙስ፣ አርብ እግር ኳሱ ይቀጥላል። አርብ ማታ በዚሁ በእግር ኳሱ ሜዳ የጸደይ አበባ የባህል ቡድን ሙዚቃ ያቀርባሉ ለህዝብ። ከዛ ቅዳሜ የመጨረሻ የዋንጫ ጨዋታ ይደረግና በኤኮ ስቴጅ የመዝጊያ ምሽት ሙዚቃና ዳንስ ይካሄዳል። የት ነው ቦታው የሚካሄደው? አካባቢው እግር ኳሱ የሚካሄደው ማውንት ቨርነን ሀይ ስኩል በሚባለው ቨርጂኒያ ውስጥ አሌክዛንድሪያ፣ ቨርጂኒያ የሚገኝ ሀይ ስኩል ስቴዲየም ውስጥ ነው። ስንት ቡድኖች ናቸው በዚህ በዘንድሮው ጫዋታችሁ ላይ የሚገኙት? በአሁኑ አመት አስራ ስምንት ቡድኖች ናቸው ያሉት፣ አስራ ሁለት ፈርስት ዲቪዥን፣ ስድስት ሰከንድ ዲቪዥን ውስጥ ያሉት ቡድኖች ናቸው። ከትምህርትም ጋር የተያያዙ ማስታወቂያዎችን አይቼ ነበርና ምንድን ናቸው እነሱ? አዎ ለሶስት የኮሌጅ ተማሪዎች ትሪ ፖንት ዜሮ ጂፒኤ ወይ የተሻለ የአጠቃላይ ውጤት የአጠቃላይ ውጤት ላላቸው የአራት ሺ ዶላር ስኮላርሽፕ በዛሬው ቀን በአርብ ጁላይ ኤት እና በቅዳሜው ጁላይ ናይን ቀን ዝግጅቶች ላይ በእጣ እናበረክታለን ለእያንዳንዳቸው አራት ሺህ ዶላር ማለት ነው። አራት ሺህ ዶላር ለእያንዳንዱ አሸናፊ እንግዲህ ደግሞ ወደፊትም እንደዚሁ እንቅስቃሴያችሁን እየተከታተልን እንዘግባለን። በጣም አመሰግናለሁ አቶ ብስራክ፣ መልካም ጨዋታ፣ መልካም ቆይታ። በጣም አመሰግናለሁ ድኑን ስለሰጠኝ፣ ታንኪዩ። የኤሳዋን የዘንድሮ የክብር እንግዳ የፕሪምየር ሊጉ የድሬ ስፖርት ክለብ የመጀመሪያዋ ሴት የእግር ኳስ አሰልጣኝ መሰረት ማን መሆኗንም ዋና ስራ አስፈጻሚው አቶ ብስራት ገብረ መስቀል ነግረውኛል። እንግዲህ ለኢትዮጵያውያን ሁሉ መልካም ሳምንት እንመኛለን። ዜናው አበቃ። ሞት ራሱ ሞተ። የሰማዩ አለቃ የምድሩም ጠበቃ ወደ እኛ መጣና የእኛን ሥጋ ለብሶ እኛኑ ተዋርሶ እኛኑ ሆነና በምድራችን ድሆ እንደ ሕፃን ጮኾ ከእኛ ጋር አደገ። ግዘ ሰብ ተማረ ሁሉን መረመረ መንገድን ጠረገ አቀበቱን ወጥቶ ቁልቁለቱን ገብቶ ትህትናን ፈጠረ እንደ ትንሽ ቁና ዓለም በእጁ ሆና ዓለምንም ዞረ። ላመፀኞች ፍቅር፣ ለንፉጎች መቸር እንዲያውቁ አስተማረ። አርባ ቀን አርባ ሌት በትልቁ መሬት ጾም ዋለና አደረ። ንስሐን ጀመረ፣ ንስሐን ፈጠረ፣ አበሳን ቈጠረ። በእስራኤል ዙሪያ በሥቃይ ገበያ ለሽያጭ ቀረበ። ልብ ያለው ልብ አለ፣ ሌላው ኰበለለ። ለገንዘብ ዋከበ፣ እንደ በግ ሊሸጠው፣ በብር ሊለውጠው ትርፉን ተሳሰበ እየሳቁ መግደል በሚሉት አባባል አምላኩን ሊያታልል አንድ አፍቃሪን ዋይ ሲያዩት ጨዋ መሳይ ገባ የሽያጭ ወል የልቡን ጦር ስሎ መጣ ወዳጅ መስሎ እግዜርን ሊደልል ሰላም ለአንተ ይሁን የሕዝቦቹ መድህን ብሎ ጒልበት ሳመ መምህር አልተመኘም ሸፍጥን አልተመኘም ሐቁን አስቀደመ አንተ ከምትስመኝ ዮሐንስ ቢመታኝ ሲላኩ ተመተመ የአበሳ ነገዶች የካህናት ቀንዶች ሊይዙት ጣደፉ የሌለ ወቀሳ ያልተሠራ አበሳ በላዩ ለጠፉ። እንደ አገር ቀማኛ እንደ ግፉ ዳኛ ስሙን እያጠፉ በሞት እንዲቀጣ ነጻም እንዳያወጣ ለጲላጦስ ጻፉ። ንጉሡ ቢደንቀው የሟች ሞት ቢጨንቀው ውሃምጡልኝ ብሎ እጁን ተለቃልቆ ከደማቸው ርቆ ራሱን አግልሎ አበሳ የሌለው ይህ ሰው ንጹሕ ነው፣ እጀም ከዚያ ሰው ደም ንጹሕ ነው እወቁ በኋላ እንዳታልቁ ብሎ ቢማጸንም የሚሰማው ካህን ልብ ያለው ምእመን ፍጹም አላገኘም። በርባንን ፍታልን፣ እሱን ግረፍልን፣ ስቀለው ስቀለው እያሉ ተውካኩ፣ በሞቱ ሊረኩ ለሞቱ ቸኩለው። የፍጥረታት ጌታ የግፋዋን ዋልታ መግደል እየቻለ በፍጡራን ክንድ በነገደ አይሁድ በግፍ ተገደለ። ሕይወት የሚያበዛው ሞትን የሚገዛው በመስቀል ላይ ዋለ። የዝናማት ሰሪ ወንዞችን ፈጣሪ ውኃ ጠማኝ አለ። ግን ተከለከለ፣ ኮምጣጤ ታደለ በሰፍነግ ዋለ። አባት ሆይ ግፌን እይ እንደ ምንስተውኸኝ ሲል ወደ ላይ ጮኸ። በመስቀል ላይ ዳኸ ሞቱን ቶሎ እንዲያገኝ በሞት ጒልበት ሳይሆን በሕሊናው ብይን ሞትን ተቀብሎ ወረደ መቃብር ከአባቶቹ ሰፈር ድንጋይን ሁሉ ችሎ ግና በሳልስቱ በለተ ሰንበቱ መቃብር ፈንቅሎ ወጣ ከመቃብር ተነሣ በክብር አሻፈረኝ ብሎ። ከዚያን ቀን ጀምሮ መርገም ተሰባብሮ አዲስ ዘመን ባተ የመከራው ጊዜ ያ ሁሉ ትካዜ በቃ ተከተተ ሲገድለን የኖረው ሊገድለን ያማረው ሞት ራሱ ሞተ። ሞት ራሱ ሞተ። የሳምንቱ ግጥም ምርጫችን ባደረግናት የገጣሚ አበረ አዳሙ ሞት ራሱ ሞተ ለየት ያለች ግጥም የዛሬ እሁድ ሰኔ 26 2008 ዓ.ም የራዲዮ መጽሔት ፕሮግራማችንን ጀምረናል። ገጣሚ አበረ አዳሙን እናመሰግናለን። አሁን ደግሞ በሳምንቱ የራዲዮ መጽሔት የመክፈቻ ዜማ ሁለት እንላለን። አዎን ይነጋል በተወዳጆቹ ጃኖዎች ድምፃዊው ኃይሉ አመርጋ ነው። አይር መሽቶ ላይገርም ፀሐይ ብትጠልቅም አይገርም አይደንቅም ደስታላ ችር ዘቤያት ጭንቅም አይገርም የዚች ዓለም ህይወት ፈተና እስቶበኔ ምን ቢፀና አስተምሮ

አሉላ ዛሬ ከሰዓታችን በእጅጉ የበዙ ዝግጅቶች ያሉን ይመስለኛል። አሁን አዲሱ ለመምረጥም ሳንቸገር አልቀረም። የምርጫውን ፈተና ቀለል ለማድረግ እንዲረዳም በሚል ባይሆንም እርግጥ መርዳቱ አይቀርም፣ መርዳቱ አይቀርም። አዲሱ ያሰብከውን ለጠረጥር ነው ግምቴ ከያዘ እርግጥ መርዳቱ አይቀርም። እሺ፣ ግን አሁን ግምትህ የያዘልህ ይመስላል። አሉላ በቀደም ፕሮግራማችን ያስተዋወቅንና ቀጠሮ የሰጠንባቸውን ዝግጅቶች ማስቀደም ሳይሻለ ይቀራል። በቀጠሮ እያሳደሩ ማስተዋውቆ መቆየቱ ግዴታም እየሆነ የመጣብን አለ። በኋላ ላይ የሚቀርብ የመታሰቢያ ዝግጅት የግድ ማሳደር ነበረብን። ለሁሉም ታዲያ እንዳስተዋወቅ ነው። በነካጅ ለአድማጮች የአእምሮ ጤና ነክ ጥያቄዎች ምላሽ በመስጠት ከሚታወቁት የአሜሪካ ድምፅ ቤተኛ ባለሙያዎች አንዱ ወዲህ ወደ ዋሽንግተን ብቅ ባሉበት፣ በቅርቡ ወደ ቢሮአችን ጋብዘን በሐኪሞን ይጠይቁ ሳይሆን በራዲዮ መጽሔት ጥያቄዎች አወያይተናል። ሀገር እንዲያክሙም ከመጠየቅ አልተመለስንም። አዲሱ ይሄ ጥያቄ ያሳደር ነውም ቢሆን አንተ ሳትገኝ እኔ ስጠይቅ፣ እኔ ሳልገኝ አንተ ስጠይቅ እንደምንገኘው እንዳይሆን ምክንያቱ አንተ እንደሆንክ ላሳብቅ ነው። እንደው ምን ይሆን እኔ ሳልኖር ቀጠሮ የምትይዘው። ዶክተር መስፍን አርአያ ናቸው እንግዳችን፣ የአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና ባለሙያ። አንተ ጠፍተህ ነበር ዶክተር መስፍን። በጣም በጣም ደንበኛችን ችን ፕሮግራማችን የሚከታተሉ ናቸው እሳቸው ሲመጡ ደብቀኸኝ ተደብቀህ ጠፍተህ፣ እንዳለ ድንገት የገጠመህ ነገር ነው። ያጋጠመኝ ነገር ነበረ ሲመጡም ሆነ በስልክ እንደምናገኛቸው ቃል ገብተን ዛሬ ያመለጠቸው የጤና ጥያቄ አለ እንዲሁም የመጀመሪያውን ቃለ ምልልሳቸውን ውጣዋ ፕሮግራም በምታዘጋጁ ዘመን በ1976 እንዳደረጉ ከታደሰ ሙሉ ገልጸውልኛል። እኔ ተወልጄ ይኸው ዛሬ እንግዲህ እኔ ብቻዬን ይዣቸዋለሁ። ታዲያ ወጋችን ዝርዝሮችን ይዘልቃል። ዛሬ ሰዓት እንደፈቀደልን አንዱን ክፍል እናሰማ። ዶክተር መስፍን አሪያ እንኳን ደህና መጣ። እንኳን ደህና ቆየኛ አሉላ የምንነጋገረው እዚህ ስቱዲዮያችን ተገኝተህ በሙያህና በመገናኛ ብዙኃን ያበረከትካቸውን የሰራህባቸውን ጉዳዮች መለስ ብለንም የወጣትነት ጊዜህን የትምህርቱን አንዳንድ ወደ ኋላ ተመልሰን የምናነሳቸውን ጉዳዮች የምንነጋገርበት ስለሆነ አንተ እያልኩ ልቀጥል ነው። በቃ በትክክል አመሰግናለሁ። ከአንተ ጋር ቃለምልሶችን የምናደርገው ይበልጡን በስልክ ከርቀት ነው። ዛሬ ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ስቱዲዮ ውስጥ ተገኝተህ ነው። ያለፉትን ሁለት ሰዓታት ቆይታ የአሜሪካ ድምጽ ጉብኝት በመጀመሪያ ስለጋበሳችሁኝ በጣም አመሰግናለሁ። ያየሁት የቀኑ የምታቀርቡት የአንድ ሰዓት ዝግጅት ብዙ ሺህ ሰው እንደሚጋበዝበት ድግስ ምን ያህል አድካሚ እንደሆነ ነው። መቼም ድግስ ሲደገስ ከጀርባ በጣም ብዙ ሰዎች አሉ፣ ብዙ ስራ ይሰራበታል እና ጣፋጭ ሆኖ ድግሱ ያማረ እንዲሆን አሳላፊዎች ይፈልጋል፣ አስተናባሪዎች ይፈልጋል፣ መሪዎች ይፈልጋል እና ስለዚህ ካለቆቻችሁ ጀምሮ በጣም በአጠቃላይ ያለው የሰው ኃይል እንዴት እንደሚደክም ነው አየሁት። በዚች የሁለት ሰዓት ቆይታዬ ያላችሁ የሬዲዮ ጣቢያ ደግሞ እጅግ ዘመናዊ መሆኑን አስተውያለሁ። በጣም ብዙ ስቱዲዮ እንዳላችሁ እየተገነዘብኩ ነው። ሁላችሁም እንደ አንድ ሆናችሁ መስራታችሁ በጣም ደስ ብሎኛል በመምጣቴ እኛም እዚህ በስቱዲያችን ስላገኘንህ ደስ ብሎናል። የቀጥታ ስርጭታችን በነበረበት ወቅት እንኳን ደህና መጣህ ለማለትና ለአድማጮች ሰላምታ ጥቂት ደቂቃዎች ወይም ሰከንዶች አግኝተናል። ዛሬ ታዲያ ቀደም ብዬ በመግቢያ እንደጠቆምኩት ዶክተር መስፍን ማን ነው ድረስ እንሄዳለን። አድማጮች ካንተ ጋር የረጅም ጊዜ ትውውቅ፣ የረጅም ጊዜ ቅርበት አላቸው። በአሜሪካ ድምጽ ብቻ ሳይሆን አገር ውስጥም በውጭ ሀገር በሚገኙ መገናኛ ብዙሀን ሙያዊ አገልግሎትህ ከሕሙማንና በሕክምና ጣቢያዎች ያልተገደበ በዛ ብቻ ያልተወሰነ ነው። ብዙ ጊዜ የሬዲዮ ፕሮግራሞችን፣ የቴሌቪዥን ፕሮግራሞችን የሚከታተሉ የሙያህን አድማስ ሰፊ አድርገው ለብዙዎች የሚጠቅሙ ትምህርታዊ ፕሮግራሞች ላይ በንቃት ከሚሳተፉ ጥቂት ባለሙያዎች ውስጥ አንዱ ነህ ማለት እደፍራለሁ። መቼም ጋዜጠኛ ነው ወደ አንተ ጋር የመጣው ግን፣ እንዴት ተሳብክ ወደ መገናኛ ብዙሀን? ያንም በር ሰፊ እንዲሆን ብዙም እንድትጓዝበት ለራስህ ፈቀድክ? መገናኛ ብዙሀን አስተዋወቀኝ። እንደሚመስለኝ አስራ አንደኛ ክፍል እንደጨረስኩኝ ዳግማዊ ምኒልክ ትምህርት ቤት ነበር የምማረው። ከጓደኞች ጋር ሆነ ወጣቶች ወንዶች ክርስቲያናዊ ማህበር ከማማ ውስጥ የተለያዩ ክለቦች ነበሩ። የክርክር ቡድን አላቸው፣ የስፖርት ቡድን አላቸው፣ በተለያዩ ነገሮች ነው እና አንድ ክለብ ነበረን መጀመሪያ ስንመሰረተው ማልኮል ሜክስ ክለብ ብለን ነበር የመሰረት ነው በኋላ ማልኮም ኤክስ ክለብ የሚባለው ነገር አልተወደደልንም ኖሮ ስሙ። ያን ጊዜ በእርግጥ ይህን ስም የትኛው ጓደኛችን እንዳመጣ በውላል አስታውስማ ጥሩ ጓደኛችን አሁን በህይወት የለም፣ ግርማ ይገዙ ምናልባት እሱ ነው ብዬ አስባለሁ። ይህ ስም ስላልተወደደልን ቀይሩ ተባልና ክለባችን ሚቴዎርስ ክለብ አል እና ሁለተኛው የዛ ሚቴዎርስ ክለብ ፕሬዚዳንት ነበርኩና ክለባችን የዋንጫ ተሸላሚ የሆነ በዛን አመት በነሐሴ ወር አካባቢ በእኛ ክረምት፣ በእናንተ እዚህ ሀገር በጋ፣ ሁልጊዜ ትምህርት ቤት ሲዘጋ እዛ የተለያዩ ስራዎች፣ ውድድሮች የመሳሰሉት አሉንና ምን ሰርታችሁ ነው፣ በክርክርና በተለያዩ የስፖርት አይነቶች ከነበሩት ክለቦች አንደኛ ወታን ይመስለኛል። እና ያን ጊዜ ዋንጫ ተሸለምን። ያ ትክክል አላስታውስም። በጊዜው ጋዜጣ ላይ ዋንጫውን ፎቶግራፉም ወጣ። እንግዲህ በፈረንጆች ሰባ ሁለት አካባቢ ይመስለኛል ይሄ በጣም ረጅም ጊዜ ጣም ረጅም ጊዜ ነው ገና ሁለተኛ ደረጃ ተማሪ ገና ሁለተኛ ደረጃ ግን ኖሬ ኖሬ በኋላ ሀኪም ሆኜ ስመጣ እና የመጀመሪያውን ከሚዲያ ጋር የተዋወቅኩት በአቶ ታደሰ ሙሉነህ የአማኑኤል ሆስፒታል ዳይሬክተር በነበርኩበት በእኛ አቆጣጠር በሰባ ስድስት ዓመተ ምሕረት ገደማ ነው እና አቶ ታደሰ የእሁድ ጠዋት ፕሮግራም ላይ እሱ መጀመሪያ መጣቱ አማኑኤል ሆስፒታል ስለምሰራ አማኑኤል ሆስፒታል ብዙ ከባድ ገጠመኞች በዳይሬክተርነቴም በሐኪምነቴም ሊኖረኝ ይችላል ከአእምሮ ጤና ችግሮች ጋር በተያያዘ ብሎ ነበር አመጣጡ። ግን ያንን እንደ ገመድ የሚጎተተው ሪል ነው የምትሉት እናንተ በአማርኛ ፍቻ ጥቼለት ነው፣ እና እሱን ይዞ ነበር የመጣውና እኔ እንግዲህ አቶ ታደሰ የምሰጥ ነገር በእርግጥ የሚያስደስት ነገር አይመስለኝም፣ ቀልዶችም የሉኝም። ምናልባት የሚያሳዝኑ ነገሮች ሊነግሩ ይችላለሁና ይህን የምትችል ከሆነ ኢንተርቪው እሰጣለሁ አልኩት እና በእርግጥም ረጅም ሰዓታት የፈጀ ቅጅ ነበር የሄደበት እና በወቅቱ ስለነበረው የአማኑኤል አገልግሎት፣ የአእምሮ ህሙማን አያያዝ የመሳሰለው ነገር ነበር እና በዚያን ዘመን ደግሞ የአእምሮ ህሙማን አያያዝ ገና እጅግ ወደ ኋላ የቀረበት ጊዜ ስለነበር፣ ምንም ኢትዮጵያዊ የአእምሮ ሐኪም ያልነበረበት ጊዜ ስለነበር፣ አገልግሎት የሚሰጠው በጥቂት ነጭ የምስራቅ ሀገሮች ሐኪሞች በአስተርጓሚነት ስለነበር፣ የአእምሮ ህሙማኑ ቁጥር ደግሞ በጣም ብዙ እንዳልጋ ሁለት ሶስት በሽተኞች ካፈሉበት ጊዜ ስለነበር የሰጠሁትን ኢንተርቪው በሶስት የእሁድ ሳምንታት አስኬደ የመጀመሪያው እንግዲህ ወጣየልጅነት ቃለ ምልልሴ እሱ ነው። ያን ጊዜ ጉልበትም ነበረኝ ስሜትም ነበረኝ እና አማኑኤል ሆስፒታል መቀየር አለበት ብዬ አስብ ስለነበር በእንደዛ ጀመርኩና ከዛን ጊዜ ጀምሮ ያለኝ ፍልስፍና በተለይ ከሜዲያ ጋር በተያያዘ ህብረተሰቡን መድረስ የሚቻለው በዚህ ነው በተለይ በሬዲዮ አምናለ ምክንያቱም ቴሌቪዥን ከረባት ሰር ይልሃል። እኔ ያላሰርኩ ነገር እና እንደ ልብህ ግንባርህ ላይ ነበቡትን ስሜቶች አይንህ ላይ የሚታየውን ነገር ሳታሳይ። ነገር ግን ሬዲዮ ላለው ለታችኛው ህብረተሰብ ክፍል በቀላሉ የሚደረስበት መሳሪያ ነው ብዬ ስለማመን እንግዲህ ላለፉት ረጅም ዓመታት በተለይ በአእምሮ ጤና በኤች አይቪ እና በአደገኛ ሱስ አምጪ መድኃኒቶችና ተያያዥ ጉዳዮች ላይ እንግዲህ ረጅም ጊዜ ያው ከርም ያለው አብሬ ማለት እችላለሁ። በትክክል በመሆኑም ደስ ይለኛል ብዙ ከኔ የተሻሉ አንደበተ ርቱዕ የሆኑ የሬዲዮ ተናጋሪ ሬዲዮን የማይፈሩ የህክምና ባለሙያዎችን ለማየት ችያለሁ። ዶክተር መስፍን ቀደም ብለህ እንደ ገለጽከው የረጅም ጊዜ የአእምሮ ህክምና ባለሙያ ብቻ ሳትሆን የረጅም ጊዜ የመገናኛ ብዙሀንም ወዳጅ ሆነህ በሙያ ደግሞ በማስተማሩ ረገድ ያገለገልክ ነህ። በአእምሮ ህክምና ብቻም አልተወሰነም። አሁን ጠቀስ አድርገዋል። ኤች አይ ቪ ኤድስ ኢትዮጵያ ውስጥ በጣም ብዙ በሚያነጋግርበት ብዙ ሰዎችን ህይወት እያጠፋ በነበረበትና የመገናኛ ብዙሃንም ገና ፈራ ተባያሉ በነበሩበት ሰዓት ለቫይረሱ የተጋለጡ ሁማንም በሚረዱ ድርጅቶች ቦርዶች ውስጥ በመሳተፍም የአእምሮ ጤና ጋር የሚገናኝ ጫፍም አለው ግን ከሱም ባለፈው ሁሉ ትሳተፍ ነበር። ተስፋ ገው በሚቋቋምበት ጊዜ በፈቃደኝነት ለመርዳት ከተሰለፉት ሰዎች ውስጥ አንዱ ነበር። እስኪ ደግሞ በመጠኑ ስለሱ እናውጋ። ከአዲስ አበባ ዩኒቨርሲቲው መምህርና የአእምሮ ህክምና አማካሪ ሐኪም ዶክተር መስፍን አራያ ጋር የጀመርነው ወግ አልተቋጨም። በሌላ ፕሮግራም ይዘን እንመለሳለን። ለአሁኑ ዶክተር መስፍን አራያን ለጊዜያቸው አመሰግናለሁ። ጊዜ ርስትልኝ አድማጮች በቀደመ ፕሮግራማችን ያስተዋወቅንና ቀጠሮ ከሰጠንባቸው ዝግጅቶች አንዱ ነው። በቅርቡ ከዚህ ዓለም በሞት የተለየ እውቅ ጋዜጠኛና የፊልም አቀናባሪ ሕይወትና ሥራ የምንዘከርበት አዲሱ ዘንድሮ ታላላቅ ሰዎቻችንን በብዛት አጣነሳ። በጣም ልክ ነህ አሉላ። በቅርብ ወራት ውስጥ ብቻ የታሪክ ጸሐፊና ዲፕሎማቱን የቀድሞ አምባሳደር ዘውዴ ረታን፣ እውቁን ጋዜጠኛ ሙሉጌታ ሉሌን፣ አሁን ደግሞ በቅርቡ የተለየንን ሌላውን እውቅ ጋዜጠኛና የፊልም አቀናባሪ ዛሬ የምንዘክረውን ተፈሪ ወሰንን፣ ከሙዚቃ ሰዎቻችን የሳክስፎን አባት ጌታቸው መኩሪያን፣ ድምፀ መረዋውን አንጋፋ የባህል ሙዚቃ ተጫዋች ጌታ መሳይ አበብን እና ባለፈው ፕሮግራማችን የዘከርነውን ባለጊታሩን ድምፃዊ መስፍን አበበን አሁን ታላላቅ ሰዎቻችን ትተውልን በሄዷቸው ታላላቅ ስራዎቻቸው ነውና የምንዘከራቸው። እነሆ ዛሬም በመግቢያችን እንደጠቆምነው በቀደመው የራዲዮ መጽሔት ዜና እረፍቱን ዘግበን ሙያና ሕይወቱን በወጉ ልንዘክር ለዛሬ ለአድማጮቻችን በገባኑ ቃል መሰረት ለመሆኑ ተፈሪ ወሰን ማን ነው? ምን አይነት ሰው ነበር? ከአርባ በላይ ዓመታት የሙያ ሕይወቱን ጨምረን የሕይወቱን ጉዞና መንገዶች መለስ ብለን ድንቃኝ ነው። ከማስታወሻው እንነሳ። ዛሬ ልንደርስበት ያልቻልን አሳዛኝ ዜና ነው። የቀድሞ ማስታወቂያ ሚኒስቴር ባልደረባ፣ የእንግሊዝኛ ቋንቋ አገልግሎት የሬዲዮ ባለሙያና የሕዝብ ግንኙነት ሾም በዚሁ መስክ የእንግሊዘኛ ሙዚቃ የአድማጮች ምርጫ አስተናጋጅ ጭምር በፊልም ሙያም ሰፊ አገልግሎት የሰጡና በተለይም እንግሊዛዊው ጋዜጠኛ ጆናታን ዲምብልቢ የኢትዮጵያን ረሃብ ባጋለጠበት ገሃድ ያልወጣው ረሃብ ለተሰኘው የጥናታዊ ፊልም ሥራ ከፍተኛ ድርሻ የነበራቸው በአዲስ አበባው የአሜሪካ ኤምባሲም የሕዝብ ግንኙነት ክፍል ባልደረባ ሆነውም አገልግለዋል። አቶ ተፈሪ ወሰን እዚህ ዋሽንግተን ሰኔ 3 2008 ዓ ም ከዚህ ዓለም በሞት ተለይተዋል። አቶ ተፈሪው ወሰን ባለቤታቸው የቀድሞ ጋዜጠኛዋን ታቦቱ ወልደ ሚካኤልን፣ ሁለት ልጆቻቸውን፣ ስምንት ወንድሞቻቸውንና እህቶቻቸውን ትተው ነው በ76 ዓመታቸው ያረፉት። ለሁሉም መጽናናትን እየተመኘን አዎ፣ የደረሰንን የዜና ረፍት ዛሬ አሰምተን፣ በቀጣዩ የራዲዮ መጽሔት ከቤተሰብ በምናገኘው መረጃ መሠረት ሕይወትና ሥራቸውን ከሙያ ባልደረቦቻቸው በመስማት በስፋት እንዘክራለን። ፈጣሪ ለቤተሰቡ መጽናናትን ይስጥልን። እንዲህ ነበር ያስተዋወቅ ነው። ለዛሬም ቀጠሮ የሰጠ ነው። እናም እንዳስተዋወቅ ነው። አሁን የቀጠሮ ሰዓት ደርሷልና እንግዶቻችንን እናስተዋውቃቸው። አንጋፋው ጋዜጠኛና መምህር ማረጉ በዛብህ፣ ሌላው አንጋፋ ጋዜጠኛና የፊልም ባለሙያ መሐመድ እድሪስ ናቸው። ለመሆኑ ተፈሪ ወሰን እንዴት ይታወሳል? ማን ነበር? ከሁለታችሁ የቀረበ የለምና፣ አቶ መሀመድ ድሪስ፣ እንዲሁም አቶ ማረጉ በዛብህ። ከአቶ ማረጉ ልጀምር እስቲ። የስራ ባልደረብነት ብቻ አይደለም፣ በቤተሰብም ዝምድናም አላችሁ። አቶ ተፈሪ ወሰን እንዴት መታወስ አለበት ትላለህ ጋሽ ማረጉ? እንግዲህ ኩዮች አይደለንም የሙያ ታላቆቻችን ናችሁና፣ ጋሽ ማረጉ አንተ እንግዲህ አስተማሪየም እና አለቃዬ ብቻ አይደለህም። አቶ ተፈሪን እንዴት ነው የምታስታውሰው? ተፈሪ በጣም ብልህ ሰው ነበር። ይህ ነው። እኛ ገር እንደሚታወቀው ሁሉ ነገር በዲግሪ ነው የሚለካው። ተፈሪ ግን በጣም ብልህ ሰው ነበር። ለምሳሌ በማስ ሚዲያ ያደረገው ምርምር በጣም ሰፊ ነው እና ብዙዎቹን ወረቀቶቹን አግኝቻቸው እኔም ለዩኒቲ ዩኒቨርሲቲ ያቀረብኳቸው ጥናቶች ነበሩ እዚያ ላይ ጠቅሻቸዋለሁ። እና ክሪኤቲቭ ነው በእውነቱ። ስራ ለመፍጠር አዲስ ነገር ለመስራት በጣም ክፍት የሆነ አእምሮ የነበረው ሰው ነው። በቅርብ ያውቀዋለሁ ግሩም የሆነ ልክ እንግሊዝ ሀገር ቢቢሲ ላይ የሚካሄዱትን አይነት የዘፈን ምርጫዎች ስታይል ይዞ ነው ሚሰራ የነበረው። እዛም በኋላ አብረን የሚሰራበት አንድ አጋጣሚ ነበር። ኢንግሊሽ ፊቸርስ ደስክ የሚል በእንግሊዝኛ የአስተያየት ጽሑፎችን የምናዘጋጅበት ክፍል ነበር። እንደ አጋጣሚ የዛ ኃላፊ የነበርኩ ከእኔ ጋር ግን ተፈሪ ወሰን፣ ሞሴ አየለ፣ ብርሃኑ እነኚህ አብረውኝ ይሰሩ ነበርና፣ በእርግጥ እኛ እንጽፋለን እንደምንም በእንግሊዝኛ አንዳንድ አስተያየቶች እንጽፈን በኋላ ለአቶ ልዩ ሰገድ ነው የምንሰጠው። ሊልሰገድ መቼም መቸም እንደምታውቀው ግሩም አድርጎ ነው የሚያነበው እና በዛም ምክንያት ተፈሪ አብረን ነበር። ከዚህ ሁሉ በላይ ደግሞ ተፈሪ ጋር አብረን ኖረናል ቤት። ምክንያቱም በአንድ ወቅት ተፈሪ ወሰን፣ እኔ፣ ነጋ ወልደ ኪዳንና ኮኔ፣ መንግስቱ ኃይለ ማርያም፣ አርያ የተባለ የወንጌት ልጅ እንግዲህ ወንጌት ስለነበር አብረን ቤት ተከራይተን አብረን ኖር ነበር። በእውነት እንደ ምናልባት እንደምታውቀው ቤተሰቡ አመጣጡ ደህና ቤተሰብ ነው። ነገር ግን እሱ ኩራት የሚሉት የለውም እና ልዩ ልዩ ጥሩ ባህሪያት ነበሩት ተፈሪ ወሰን አሉላ ተመሳሳይ ጥያቄ ለጋሽ መሐመድ ምንሰርዝ መስለን ጋሽ መሐመድስ አንተ እንዴት ነው ተፈሪ ወሰንን ማስታወስ የምትፈልገው እንዴት ሊታወስ ይገባል እኔ መቼም ተፈሪ ቅድም እንደተገለጸው ፍጹም ግልጽ የሆነ ሰው መስታወት ነው ለማለት ይቻላል ተፈሪ እንደዚህ ድብቅብቅ የሚያቅሰው አይደለም በጣም ግልጽ ሰው ነው እና ተፈሪን እንግዲህ ለማየት መሞክረው አንደኛ ሬዲዮ ጋዜጠኛ ሆኖ ሁለተኛ፣ በፊልም ስራ በፊልም ሰራተኞች ማህበር ኢንዱራንስ ጽናት የሚለውን የኃይለ ገብረስላሴን ፊልም አብረን ነው የሰራ ነው። በጣም በጣም ከባድ ስራ ላይ ነበር የተገናኘ ነው ሁለታችንም። ፈታኝ የሆነውን ስራ ሰርተን ያወጣ ነው በዚህ ላይ አስታውሰዋለሁ ነው። ሶስተኛ እንግዲህ አብረን በሙያ ጓደኝነት፣ በእነዚህ በሶስት ነጥቦች ላይ ለማየት እሞክራለሁ። ወደ ሬዲዮ ጋዜጠኝነት ስንመለስ ተፈሪ ብቻው ነጥለን ለማየት ተገቢ አይመስለኝም። ሰገድኩም ሰራ ለኔ ሞክሪያ ሶም ሀይሌ የሚባል ነበር ታቦቹ ባለቤቱን ብትሆን በሙያው ላይ ነው። ሀይማኖት አለሙ፣ ሙሴ አየለ ከነዚህ ጋር አንድ ላይ ስትመለከት ተፈሪ በሙያተኞች የሚዋጥ አይደለም፣ ጉልህ ሆኖ የሚታይ ነው። በተለይ እኔ ተፈሪን የማደንቀው ከላይደስኮፕ የሚባል ፕሮግራም ነበረው። በጣም ውብ አዲስ ነገር ፈጠራ የተሞላበት ቀደመ አቶ ማረጉም እንዳነሳው ፈጠራው ብቻ አይደለም በጣም ፈጣን ነው። አንድ ቀን ሰኞ ነው። ለሰባት ሰዓት ፕሮግራም ስድስት ሰዓት ተኩል ላይ ቴፖች ይዞ ስቱዲዮ ሲጠይቅ ስቱዲዮ የለም። ሰባት ሰዓት ላይ ነው ፕሮግራሙ የሚተላለፈው። እኔ ጀርመን ስቱዲዮ የሚባል አለ። ምናልባት አዲሱ ታውቀው ይሆናል የሰለጠንበት ነው። እኛ ራሳችን አቀናባሪም አዘጋጂም ሆነን ተራ በተራ የምንሰራበት ቦታ ነው። እዚህ ላይ በጣም ላስታውስ የምፈልገው ወርቁ ተገኝ ነው። የወርቁ ተገኝ ጓዳ ማለት ይሻለኛል የጀርመን ስቱዲዮ ከማለት እና እዛ መሐመድ እባክህ ቅረጸኛለኝ ያለው እኩል ሰዓት ነው እና ግባልኩ ተተደናገጥም ቴፕ ይዟል አንድ ሁለት ማጫወቻ፣ አንድ መቅረጫ፣ አንድ ተርንቴብል ዲስክ ብታጫውት እሷ ላይ ነው። ግሩም የሆነ ስቱዲዮ ነው። ገባ። ከዛ በኋላ በአስራ አምስት ደቂቃ ውስጥ ፍታውን ይዞ ላይ ስቱዲዮ አለ። ዋናው ስቱዲዮ ውስጥ እዛ ገባ፣ ተመልሶ መጣ። ከዛ በኋላ እስቲ ግባልኝ እና አንድ ነገር እንደዚህ በልልኝ አለኝ። በእውነት እልሃለሁ ጊዜ በጣም የራቀ እንደሆነ በአማርኛ አንድ ነገር አልኩት። ከዛ ተመልሽ እኔ ስቀርተው መሐመድ ምናምን ብሎ ያንን ነገር አስተዋወቀ። ከዛ በኋላ ተነስቶ ደግሞ ዜና ይነበባል ሰባት ሰዓት ተኩል ላይ። ከዛ በኋላ የቀረው ጊዜ በሙዚቃና በፕሮግራሞች ይሞላል። ቤንሳር ላይ ስመጣ ተፈሪ ከት ብሎ የሳቀ መጣ። ምን ሆንክ እለዋለሁኝ። አቶ ንጉሴ አለኝ። ምን ሆኑ? ፕሮግራም ግሩም ነው ብለው ደወሉልኝ አለኝ። ተፈሪ ወሰን እንደዚህ ነው። አቶ መሀመድ ከላይዶስኮፕ ያሉት ፕሮግራም ስለ ምንድን ነው ምንድን ነው ጠባዩ ፕሮግራሙ በራሱ ከላይዶስኮፕ ሬዲዮ ማጋዚን አይነት ነው ብዙ አይነት ቫራይቲ ያለው ነው እንደ ልብ የምታቀርበው አይነት እኔ በእውነት ከላይዶስኮፕ የሚለው ቃሉን የሚያወቅኩት በተፈሪ ወሰን ፕሮግራም ነው እና ልዩ ልዩ ቫራይቲ ያሉ ፕሮግራም የሚቀርብበት ነው ግን በሙዚቃ የተመሰጠ ፕሮግራም ነው በእውነት አትሰለቸው ሌላ ደግሞ ምን እንደሆነ አላቅም። እስቲ ስራው አይ ሰው አላቅም ላይ ባክ ኤንድ ሊስን የሚል ፕሮግራም ነበር። ግን በተፈሪ የሚያምርበት ይመስለኛል። አላውቅም ማን እንደሚሰራ በጣም ግሩም ፕሮግራም ነ በእንግሊዝኛ ፕሮግራማችን ውስጥ ማለት ነው። ምክንያቱም ሰባት ሰዓት ስለምንወጣ፣ ለምሳሌ ቤት እስክን ገባ ድረስ ብዙ ጊዜ ሬዲዮ ፕሮግራም አናዳምጥም። የእንግሊዝኛው ፕሮግራም ያመልጠናል ለማለት ነው። ፈጠራ የሚታወስበት ፕሮግራሙ ነው ለማለት ይችላል። በፊልም ስራ ላይ ነው። ሌላው እኔ ከዛ ከሬዲዮ ትቼ የቴሌቪዥን የዋይ ዜና ና የመዋለ ዜና ዋና ክፍል ምክትል ኃላፊ የመዋለ ዜና ክፍል ኃላፊ ሆኜ ስሰራ እሱ ከሬዲዮ ወጥቶ ተጠፋፋን። በቃ ህዝብ ግንኙነት ገባ ተፈሪ ስምንት አመት ከሰራል በኋላ እንደገና እኔ ማስታወቂያ ሚኒስቴር ኦዲዮ ቪዥል ገብቼ ፊልም ስራ ውስጥ ስነከር እሱ ደግሞ ፊልም ማዕከል ውስጥ ፕሮዲሰር ሆኖ እዛ ገባ። ስለዚህ የጋራ ፕሮግራሞችና ፊልሞች የምንሰራበት ጊዜ ነ ስለነበረ በጣም በጣም በጣም ጥሩ ጊዜ ያሳለፍንበት የሙያ የፊልም ሙያ የተለዋወጥንበት እና ፊልም ሰርተንም ያወጣንበት ግራንድ ፕሪ ለማግኘት የበቃንበት ስራ ላይ ነው። እዛ ማስታወቂያ ሚኒስቴር እና የፊልም ማዕከል ኮ ፕሮዳክሽን በምንሰራበት ጊዜ፣ በዚህም ጊዜ ተፈሪ መወሰን ፕሮዲሰር ነበረ። ከዚያ እንግዲህ ቅድም እንደሚሰገድን እንዲህ እንዳነሳሁት ሚሼል ፓፓታኪስ የሚባል በሶሻሊስት ሪያሊዝም በአማርኛ የኮሚኒስት ርዕዮተ ዓለምን ግሎሪፋይ ለማምለት ለማግነት፣ አዎ እንደዚህ ለማድረግ በዚህ ትምህርት ላይ የፊልም ስራ ተምሮ የመጣ ነው። በርደን ኦፍ ፓስት ያለፈው ሸክምና እና የወደፊት ጉዞ፣ በርደን ኦፍ ፓስት ፓስት ኤንድ ፊውቸር የሚል አንድ ፊልም ተሰርቷል። ድልና ትግል፣ ተፈሪ ወሰን እዚህ ውስጥ ተሳትፎ ነበረው። እና በፕሮዳክሽን ውስጥ በሱ ባለበት እዚያ ባለበት ጊዜ እንዲያለት ትልቅ ስራ የተሠራው። ስለዚህ ተፈሪ ተፈሪ ፊልሙ መሰቶ አይቀርም። ሌላው በካሜራ ስራ ላይ ጌታቸው እኮ አንድ ሰው የፈጠረው በጣም ጎበዝ ፕሮዲውሰር እንደሱ እንዲሆን ያበቃው አንድ ልጅ አለው፣ የሙያ ልጅ ይልማ በላይ የሚባል ለፊልም ኢንዱስትሪ ትልቅ ትልቅ ለእኛ ማህበር አስተዋጽኦ ያደረገ ልጅ ነው። እሱም የተፈሪ ወሰን በረከት ነው። ሌላው በፊልም ሰራተኞች ማህበር ላይ ኢንዱራንስ ጽናት የሚለው በሆሊውድ ዲዝኒ በቻነል ፎር ብሪቲሽ፣ ሌላ ደግሞ ጀርመን ምን እንደሆነ ረሳሁት። እነዚህ ሶስቱ የጋራ ፕሮዳክሽን የጋራ ስራ ነበረ። በዛ ላይ ሁለታችን በእውነት አንድ ጥሩ ስራ በፊልም አለም ውስጥ አበረከትን ብለን ከሱ ጋር ቁርኝት ያለኝ ወንድሜ ነው። የሙያ ጓደኛ የሙያ ሞ ጎንትኔ ነው፣ ጓደኛዬ ነው። በዚህ እንትን ሌላ በጓደኝነት በኩል ስንመጣ በእውነት ተፈሪ ወሰን አንድ ጊዜ ከኢትዮጵያ ቴሌቪዥን ለቅቄ እግዜ ለበዓሉ ግርማ ከዛ አገላግሎኝ ወደ ኦዲዮ ቪዥዋል ስገባ ስራ የለም። ተንከርፈስ ቡድን የምለው አለኝ። ኔ ደሞዝ ታገኛለህ ስራ አትሰራም፣ ብቻ እንድትናገር የሚያደርግ ሁኔታ ላይ ውስጥ ነው የምትገባው። እኔ ታዲያ መጽሐፍት ሰብስቤ ቁጭ ብዬ እያነበብኩ ተፈሪ ወሰን ብዙ መጽሐፍ ሰጥቶኛል። የሙያው ፕሮዳክሽን ጉዳይ ብቻ ሳይሆን የፊልም ታሪክን ጭምር እንዳውቅ ያደረገ የሙያ ጓደኛዬ ወንድሜ ነው። ስለዚህ ካልኩ በኋላ በጣም ስለምንቀራረብን ቀደመ አቶ ማረጉ ያነሳው ትልቅ ሰው ቤተሰብ ነው። ትልቅ እግዚአብሔር ነው ግን አሎ ብዬ ስልክ ሲደውልልኝ አሎ ርዕሰ መኳንንት እንደምን ያለው አሉ። በዚህ በርዕሰ መኳንንት ነበር እኔ እሱን አድሬስ የማደርገው። ቀጥ ብሎ ስቆ ከዛ በኋላ ወደ እንትናችን እንሄዳለን እና ተፈሪን በእውነት ትላንትና እንዲሁ ስናነሳ አንዳንድ ጊዜ ተፈሪን ሳይ ንጹ ከመሆኑ የተነሳ ውስጡ ገባና እጠፋለሁ። ራሱ በጣም ግልጽ ግልጽ ጥሩ ገለጣ ነው። ተንኮል የሌለበት ግልጽ ሰው ነው። እኔ በዚህ ነው ተፈሪም በአንድ ቃል እንደው ለመግለጽ የምፈልገው በጣም አንድ ጥሩ ጓደኛ አትቻለሁ። ሁላችንም እንግዲህ በመስመር ውስጥ ነው ያለ ነው። ሁላችንም ው ተገናንን ነው እንዴ፣ ዘረፍና ስራህን ስራ አቶ መሀመድ በጣም ቅርብ በሆነ መንፈስ የቅርበታችሁን ጥልቀት ያህል የሚያሳይ ነው። ተፈሪ ወሰን ማን ነው? ከልጅነት እስከ እውቀት፣ ይልቁንም ደግሞ የሙያ ህይወቱን የተመለከተውን ግልጽ ሰው አሉታዊ በሆኑ ባህርያት ተጠምዶ ለሰዎች ተንኮል የማይሰራ ግልጽ የሆነ ሰው የሚል በጣም የተለየ ስዕል የሚሰጥ ጥሩ አድርጎ የሚያሳይ አቀራረብ ገልጸውታል። በራዲዮ ጋዜጠኝነት፣ በፊልም ስራ እንዲሁም ደግሞ በህዝብ ግንኙነት የተያያዥም ቢሆኑ የተለያየ ጠባይ ባላቸው ስራዎች ውስጥ ነው ያለፈውና የትኛው ገኖ ይወጣ ነበር? ከእነዚህ የተለያየ ጠባይ ካላቸው ስራዎች ውስጥ በየትኛው አቶ ተፈሪ ገኖ ይወጣ ነበር? በአይነተኝነት የሚገለጽ ነገር ካለ በተወለዱ በሰባ ስድስት አመት ዕድሜያቸው በቅርቡ ከዚህ ዓለም በሞት የተለዩትን ጋዜጠኛ የፊልም አቀናባሪና የህዝብ ግንኙነት ባለሙያ አቶ ተፈሪ ወሰንን ህይወትና ስራ ለመዘከር ከአንጋፋ ጋዜጠኛና መምህር አቶ ማዕረጉ በዛብህ እንዲሁም ከሌላው አንጋፋ ጋዜጠኛና የፊልም ባለሙያ ከአቶ መሀመድ ኢድሪስ ጋር የጀመርነው ወግ አልተቋጨም። ተከታዩን በሌላ ጊዜ እናቀርባለን። ለአሁኑ ግን እንግዶቻችንን ለጊዜያቸው እናመሰግናለን። እግዜር ይስጥልን። አሁን የንጉሴ አክሊሎ መስኮት የሚከፈትበት ነው ሰዓት። ንጉሴን ሰላም እንላለን። ሰላም ንጉሴ። በነገር ላይ ንጉሴ ዛሬ የተጀመረውን የሰሜን አሜሪካ ኢትዮጵያን ስፖርት በዓል በተመለከተ ያኔ እንግዲህ መከፈል ነበር በፌዴሬሽኑ መሀል እና በአንድ ሰማይ ሁለት ፀሐይ በሚል ርዕስ አንድ የስፖርት ጋዜጠኛ ጽፎ ነበረ። ያንን መሰረት አድርጎ ይህን ሰው አናግረው ነው ዛሬ ያቀረበው እና ከቀኑ ጋር የሚሄዳል፣ እልህ ነው ተገጣጥሟል። እንከታተልለት። አዲሱ አንተን ከቶሮንቶ ካናዳ፣ አሉላን ከዋሽንግተን አሜሪካ፣ እኔን ደግሞ ከኢትዮጵያ አዲስ አበባ ያገናኘን የዛሬው ቀን የሁለት ሺ ስምንት አመተ ምህረት የኢትዮጵያ ክረምት መግቢያ ነው። ሰኔ ሀያ ስድስት ቀን ሁለት ሺ ስምንት አመተ ምህረት መስከረም ሀያ አምስት ቀን ሁለት ሺ ዘጠኝ አመተ ምህረት ይወጣል። ክረምቱ ይኸው የእኛው ሰኔ የአውሮፓውያኑ ጁላይ ዛሬ ላይ ሲፈተሽ ሲታይ ደግሞ የሰሜን አሜሪካ ኢትዮጵያውያን አመታዊ እግር ኳስ ውድድርና የባህል ፌስቲቫል መታያ እንዲሁም ደግሞ የአገር ልጆች መገናኛና ብሔራዊ ስሜት መግለጫ ዓመታዊው የፍቅር አቅፋይ መለዋወጫ የሀገር ርቀት ፍቅርን እንደማያግዳት ማረጋገጫ ነው። በሌላ በኩል ከዚህ በፊት አንብቤው አድናቆት የቸርኩትን የስፖርት ጋዜጠኛው የፋንታውን ኃይሌ ዮሴፍን በአንድ ሰማይ ሁለት ፀሐይ የሚል ጽሑፍ አስታወሰኝ። በአንድ ድንጋይ ሁለት ወፍ ወይስ በአንድ ሰማይ ሁለት ፀሐይ ሆኖ ሲገኝሳ ታዲያ ፋንታውን ሀይል ይወሲ ሁለቱ ተፈጥረዋል። በተፈጠሩ ጊዜ ምን ብዬ እዚህ ሆኜ እኔ ድሉን ባላገኘ እዛ የመሄድ ግን እዚህ ሆኜ በአንድ ሰማይ ሁለት ፀሐይ ብዬ ጻፍኩ። በአንድ ሰማይ ሁለት ፀሐይ የሚል ሰንደቅ ጋዜጣ ላይ ጻፍኩት። ትልልቅ ነገር ግቢው መወያያ ሆኖ ነበር። እንዴት በአንድ ሰማይ ሁለት ፀሐይ እኔ ያልኩት እንግዲህ ክነው ላአንት ተዋለሁ በአንድ ሀገር በአሜሪካ ውስጥ እንዴት ሁለት ይኖራል? የኢትዮጵያ አንድ ኢትዮጵያ አንድ፣ አንድ ፌዴሬሽን ነው እንጂ ዝኖራ ትቀፍ እንዲቀፍ እንዴት ሁለት ይሆናል? እና ተስማሙ ባካቸው የሚል መልዕክት ጻፍኩኝ። እንዲያም ደግሞ ለረጅም ድሜ የነበረውን ፌዴሬሽን ያደረጋቸውን አገልግሎቶች ጭምር ጠይቄ ነፈስስሳ ወዳማን ጭምር ጠይቄ ጻፍኩኝ። ጥሩ ተቀባይነት እንዳገኘ በሀገር ውስጥም በውጭም ጥሩ ተቀባይነት አግኝቼ ነበር። እና መጽሐፎቹን እየ ጻፍኩኝ እኔ ጋዜጣውን የሚሳተፋለ አንዳንድ ችግር ሲፈጠር እገባለሁ። አሁን የኢትዮጵያ ቡድን ባለፈው ያየኸው ከሰላሳ አንድ አመት በኋላ አፍሪካ ዋንጫ ውስጥ ገብቶ እንትን ሲል ተጠርተው አስተያየቱ እንዲሰጡ ከተደረጉት በጣት የሚቆጠሩ ሰዎች አንዱ ነው የነበርኩኝ አብሸበሌ ሆቴል ነው ስብሰባው አሰልጣኞቹ ተጫዋቾቹ የውድድር አዘጋጆቹ ፌዴሬሽኑ ኮሚሽኑ ባሉበት ተጠርቼ እኔ ግምገማዊ እንዳቀርብ ተደረገ ግምገማዊ ያደረጉት ግን የእኔ ግምገማ ማጠቃለያ ምን ነበር ሄዶ ዞሮ ዞሮ ዞሮ ወጣቶች ላይ ያተኩሩ ተጠቂዎች ላይ ያተኩሩ ነገ ማን ይተካቸዋል ነው የሚመቸኝ አሁን ይህን በሰላሳ አንድ አመት አስገቡት ነገር እንገባለን ወይ እንችላለን? ይህንን ሁኔታይል በአስራ አምስተኛው አፍሪካ ዋንጫ መካከለኛውና አፍሪካ ዋንጫ ላይ ማ አንጸባርቄ ነበር ሁሉ ሲያብድና ስናሳይሸን ሁሉ ሲያብድና ሲዘል፣ አዲስ ዘመን ጋዜጣ አዲስ ዘመን ጋዜጣ የተናገረው ምን የሚል ነው? እኔ የጻፍኩትን ምን የሚል ነው? ነገር ሲል የስፖርት ጋዜጠኛው ፋንታሁን ሀይሌ በስራው አጋጣሚ በአውሮፓና በአፍሪካ እየተዘዋወረ እግር ኳስን ተመልክቷል፣ በሰፊው ዘግቧል። ፋንታሁን በሌላ በኩል ደግሞ ከዚህ ቀደም ሀያ የሚሆኑ መጽሐፍትን ከውጭ ቋንቋ ወደ ሀገር ውስጥ ቋንቋ ተርጉሟል፣ ለውጧል። ከእነዚህ አንዱ ዓለም አቀፍ ዝናን ያተረፈው ማስተር ኦፍ ዘ ጌም የሚሰኘው መጽሐፍ ነው። ይህንን መጽሐፍ አስኳል የሚል ርዕስ ሰጥቶ በሺ ዘጠኝ መቶ ሰማንያ አንድ አመተ ምረት ተርጉሞ ለንባብ በማብቃቱ ከፍተኛ አድናቆት አትርፎበታል። በአሁኑ ሰዓትም በአይነቱና በይዘቱ ለየት ያለ የውጭ ሰዎች የጻፉትን የታሪክ መጽሐፍ ከእንግሊዝኛ ቋንቋ ወደ አማርኛ እየተረጎመ ነው። ዝግጅት የለ አብቃ እንግዲህ፣ አዎ፣ እግር ኳስን ብዙዎች ተጫወቱት፣ ታሪኩን ዘግበው የያዙት ግን የስፖርት ጋዜጠኞች ናቸው። ዛሬ የት ናችሁ? የሚላቸው የለም። እግር ኳስን ደግሞ የሚያጣፍጠው የተጫዋቹ እግር ብቻ ሳይሆን የስፖርት ጋዜጠኛው አንደበትና ብዕር ነው። ሊታወሱ ይገባል ለማለት ነው። ለሁሉም የአሜሪካ ድምፅን ፕሮግራም ሰምቶ የአውሮፓን እግር ኳስ ለማየት ተዝናንቶ የዕለቱን ጨዋታ መርሃ ግብር ይዞ ፈረንሳይ መግባት ነው በሀሳብ ተጉዞ እንዴት በሀሳብ እንዴት ሀሳብ እሽሩሩ ውረድ ከጀርባዬ የኔ መስኮት አለ ለካስ ከኋላዬ። ዝግጅቴን ጨረስኩ። ፊቴን ወደ አውሮፓ ወደ ፉት በሏ ዞርኩ። አበቃ። ቀደም ብለው ሁለት የሙያ አጋሮቻቸው እንደ ወዳጅ ጓደኛ ስለ ማንነታቸው ባጫወቱን የመጀመሪያ ክፍል ወግ ህይወትና ስራቸውን በመጠኑ መልከት ስላደረግ ነው። በቅርቡ ከዚህ ዓለም በሞት ስለተለዩት የቀድሞ ጋዜጠኛ፣ የፊልም አቀናባሪና የህዝብ ግንኙነት ባለሙያ አቶ ተፈሪ ወሰን ቤተሰባዊ ህይወት፣ የጤናና ሕክምና ጉዳዮች እንዲሁም ሌሎች ገጠመኞች ከቤተሰቦቻቸው ጋር ወደሚኖረን ቆይታ አጠር ያለ የመጀመሪያ ክፍል ዝግጅት እንውሰዳችሁ። ባለቤታቸውንና የህይወት አጋራቸውን ወይዘሮ ታቦቱ ወልደ ሚካኤልን ወንድ ልጃቸውን ሳውራ ወርቅ ተፈሪንና ሴት ልጃቸውን ዊንታ ተፈሪን ጋብዘናል። ወይዘሮ ታቦቱ ዊንታና ሳውራ ወርቅ ከሀዘናችሁ ገና በመጽናናት ላይ እንዳላችሁ እረዳለሁ። ወይዘሮ ታቦቱ እስኪ ስለ ህመሙ በህክምና ምርመራ ካወቃችሁ ከተረዳችሁበት ጊዜ አንስቶ ባለፉት ጥቂት ዓመታት ውስጥ ስለሄዳችሁበት ጊዜና ስላለፋችሁት መንገድ ያጫውቱን። በአጠቃላይ ወደ አምስት ዓመት ተኩል ያህል ነው። አሜሪካን ሀገር በህክምና የነበረው ተፈሪ በዛ መሀል ያው በየመሀሉ አንድ ዓመት ከመሙላቱ በፊትም ወደ አዲስ አበባ እየመጣን እየተመላለስን ነበረ። እና ያው ህመሙም ከባድ ነበረ፣ ግን በሌላ በኩል ደግሞ ጥሩ ህክምና እያገኘ ነበረ። በተጨማሪም ደግሞ ህመሙም መጀመሪያ ላይ ሐኪሞች እንደነገሩት ይህን ያህልም ብዙ ረዥም ህይወት ይኖረዋል ብለው አልገመቱም ነበር ግን ከዛ በተቃራኒ ነው። እሱ አምስት አመት ሙሉ በጥሩ ሁኔታ ነው በመጥፎም ለማለት አልችልም የተቋቋመው። ህክምናውን ጥሩ ከማግኘቱም በተጨማሪ እሱም በጣም በጥንካሬ ነበረ የያዘው። አንደኛ እራሱ ተቀብሎት ነበር በሽታውን ተቀብሎት ነበር። ከዛ ደግሞ ፖዚቲቭ የሆነ አመለካከት ነበረው ስለ ህይወትም ሆነ ስለሁሉም ነገር። በመንፈስም ጥንካሬ፣ በፊዚክልም ጥንካሬ ነበረ የተወጣው። ስለዚህ ይሄ ጉዞ ረዥምም ቢሆን የተለየ አይነት ኤክስፒሪየንስ ነበር፣ ለሁላችንም፣ ለሱም፣ ለእኛም፣ ለቤተሰቡም፣ ለጓደኞቹም እዛ አሜሪካን አገር ላሉትም፣ እዚህ አዲስ አበባም ላሉትም እና በቃ ትስ ከባድ ጊዜዎቹም ነበሩ። የሚያምስል፣ ነግን የእሱ ጥንካሬ ና የእሱ በቃ በሽታውን የመቀበል ና ያመለካከቱ ጉዳይ ብዙም ነገር እንዳልፍ ለማድረግ ረቶት የአካልም የመንፈስም ጥንካሬ ያሳዩበት ና ስለ ሕይወትም ቀና መንፈስ ኖሯቸው ህመሙን ተቀብለው የዘለቁ በመሆኑ ብለዋል። እንደ ተረዳሁት የካንሰር ህመም ነበረ የታመሙት። ልክ ነው። የሳምባ ካንሰር የሳምባ ካንሰር ምን ያህል ጥንካሬ እንደሚፈልግ ሐኪሞቹ ከገመቱት በላይ ለመኖር ለውጥ ያመጣው የአቶ ተፈሪ ጠንካራ ሆነው ህመሙን መቀበል መሆኑን መገመት አያዳግትም። እንዲህ ያለ ከበድ ያለ ህመም ሲኖር የተለመደውና የሚመጣው ቶሎ መሸነፍ፣ ተስፋ መቁረጥ ነው ና ከባህሪያቸውም ጋር የነበረ ነው። አቶ ተፈሪ በህይወትም ነገሮችን በዛ ሁኔታ ነው የሚቀበሉት። ብርታትን፣ አቅምን ማጣት ነው የተለመደው ና እንዴት ነው ያንን ብርታት ያገኙት? አንቺ ዋናው የራሱን ባህሪ የራሱን ጠባይ ለህይወትም ያለው አመለካከት ይመስለኛል እና መጀመሪያም ቢሆን አስደንጋጭ ነበረ። ይህንን ካንሰር አለህ ሲባል እሱም ሲሰማ እኛም ስንሰማ በጣም አስደንጋጭ ነበር። ግን ብዙ ጊዜ ሳይወስድ ወዲያውኑ በቃ እንግዲህ ይህ በሽታን ይዞኛል ስለዚህ መቀበል አለብኝ ብሎ ተቀበለው። ከዛም ደግሞ የሚፈለገውን ነገር ይሄ ይደረግ ያይደረግ ሲባል ሐኪሞቹም በጣም ጥሩ ጥሩ ሐኪሞች ስላጋጠሙትም ከዛ ደማቲ በቃ መውሰዱና መቀበሉ ነው የሚል አቋም ስለያዘ በዛው እሱ ራሱ በቃ ይሄን ያህልም በቃ እኔ ላይ ለምን ደረሰ? ይሄ ነገር እንዴት አድርጌ እወጣዋለሁ? የሚያስፈራ ነገር ነው መቼስ ካንሰር ሲባል ብሎ ምንም እሱ በኃይል ደንግጦ ወይንም ተስፋ የመቁረጡ በሱም አላሳየም እና በቃ ህይወት ላይ ያለው አመለካከት ይመስለኛል እንግዲህ ህይወት ሁሉ ጊዜ በጣም ሁሉ ነገር የተሟላ እንዳልሆነ አንዳንድ ነገርም ካጋጠመም ደግሞ ያንን መጥፎ ነገር ራስ ላይ የደረሰውን ደግሞ መቋቋም እንዳለበት በፊቱ በቃ ተቀበለውና በተቻለው መጠን ብዙ እስከዚህ ድረስ እንደው እርሱን ሰውነቱን ወይንም ለህይወት ላለው በህይወት ያለው አንዳንድ የሚወዳቸውን ነገር ወይንም ማድረግ የሚፈልገውን ነገር ለማድረግ አላገደውም። አመለካከቱ ጉዳይ ይመስለኛል የህይወት አመለካከት ብለዋል። በማማረርና ተስፋ በመቁረጥ ምትክ ጥንካሬ ማሳየት በህይወት የሚታይ ብርታት በፈተና ጊዜ መታየቱ ምናልባትም ይህን ፕሮግራም ለሚከታተሉ የምትተውት ቁም ነገር ጭምር ይመስለኛል። ወይዘሮ ታቦቱ ሌሎች ጥያቄዎችን አነሳለሁ፣ የህይወት መንገድን የሚመለከቱ አቶ ተፈሪን የሚያስታውሱበትን። ወደ ልጆቹ ልለፍ ለጊዜው። ሳራ ወርቅ አዲስ አበባ ነ ያለኸው ታላቅ ነህ እናንተን ላስቀድም። አቶ ተፈሪን እንዴት ታስታውሳቸዋለህ? እንደ አባት ምን አይነት አባት ነበሩ? እንደ አባት መቼም ሕይወታችን ላይ ሁሌም ምንም ነገር የምናስበውን በፖዚቲቭ እንድናደረግ የሚረዳን ማድረግ እንደሚቻል ሕይወታችን ሙሉ የረዳንም ያሳደገንም። በፖዚቲቭ አስተሳሰብ ላይ ምንም ማድረግ እንደምንችል ነበር ያሳደገን። ሁሌም ከጎናችን ነበረ። አንተ ታላቅ ልጅ ነህና እንደ ባህር ልጅ ከአባት ጋር ጓደኝነት፣ ቅርበት ነበረ አባትና ልጅ መካከል ያለ ብቻ ሳይሆን አንዳንዴ እንደ አባት ፈቃድ ቀረብ ማለት ምድል ይኖራል እና እንደዛ አይነት ግንኙነት ነበረ ከአቶ ተፈሪ ጋር አ ነፍስም ባወቅን ቁጥር በተለይም እሱ የትውልድ ቦታው በሆነው በሰቆጣ አካባቢ እዛ ያለውን እድገቱንም ስለ አካባቢውም ያለውን አስተሳሰብ እኛም ለዛ ሀገር ክብር እና ፍቅር እንዲኖረን ብዙ ጊዜም ወደዛ አካባቢ በመሄድ ታሪኮቹንም የቤተሰብን በማቀበል ብዙ ጊዜ እንጫወት ነበረ ከሌላው ከህይወት አካሄድ በላይ የተነሳንበትን የትውልድ ቦታዎችን በማስታወስም ብዙ ጊዜ እንጫወት ነበር። እስከ መጨረሻው መልካም ዊንታ። ወደ ዋሽንግተን ሽን፣ አንቺ ያለፉትን አስራ አምስት አመታት እዚህ ዋሽንግተን ዲሲ አካባቢ ብትኖሪም የመጨረሻዎቹን አመታት ይበልጡን በህክምናው ምክንያት እናትና አባትሽ በቅርበት ታገኛቸው ነበር፣ የማስታመም ምድል አግኝተሻል። እንዴት ነበር ከአቶ ተፈሪ ጋር የነበረሽ ግንኙነት ከአባትሽ ጋር የነበረሽ ግንኙነት የወዳጅነት የጓደኝነት ቅርበትስ ነበረሽ? አዎ በደንብ ምል አሁን ማማ እንዳለችውም ምል በቃ በሽታው አለ፣ የማስታመሙም ነገር አለ። ግን በቃ በሱ ጸባይ ምክንያት ህመሙ ማስታመም እንደሱ አይደለም። የማስታውሰው ያለፉትን አመታት እና ሰው ሁሉ አሁን በቃ ቡ አስታመሻል ምናምን ሲለኝ እንደው በሽታው ምክንያት ሆኖ እዚህ ከኔ ጋር መቆየት መቻላቸውን እንጂ ይህን በአጠቃላይ አብረን ኦልሞስት እንደ ቬኬሽን ነገር እንደነበሩ ነው ማስበው እና ይህም የእሱ አስተሳሰብ የእሱ ትልቅ እንኳን የህክምና ቀጠሮ ቢኖረው ወይንም ደግሞ ትልቅ ፕሮሲጀር ቢኖረው ወይ ከዶክተሮቹ መጥፎ ዜና እንኳን የተቀበለበት ቀን ቢሆን ምንም ቀን እሱ ያለው በቃ አትቲዩድ አንተን እራሱ እንድትረሳ ያደረግሃል። የህክምናው ነገር ቢኖርም ሁልጊዜም እሱ በጣም ሀይለኛ ኪሪዮዚቲ ነው ያለው እና ለሁሉ ነገር በጣም ብዙ ጉጉት ስለነበረው ባለፈው አምስት አመታት፣ በተለይ በአሜሪካ ውስጥ ያሉትን ነገሮች የሰውንም ሁኔታ፣ የሰውን አኗኗር፣ ሚውዚየም መሄድ፣ ቀን በቀን ከእሱ ጋር በደንብ እንደ ቱሪስት ነገር የሆንን ነበር የሚመስለኝ እና ነገሮችን ሄደን ቪዝት በማድረግ እና ኤክስፕሎር በማድረግ እንደዛ ነው ሞስትሊ ማስታውሰው ያለፉትን አመታት። አሁንም ቢሆን በቃ እሱን ሳስታውሰው ከጓደኞቼ ጋር ራሱ ብዙ ዲስካሽኖች የአሜሪካን ፖለቲክስ ራሱ አሁን ያለውን ኤሌክሽን ነው በጣም ነበር የሚከታተለው እና እሱ እሱ ነው ሞስትሊ ትዝ የሚለኝ እና በርቶ ሆስፒታል አንዳንድ የሚሄዱ ምናምን አለ ግን ዋናው ኤክስፔሪንስ እሱም ራሱ እንድረሳው የሚያደረግ አይነት ፐርሶናሊቲ ነው ያለው እና እሱ ነው በጣም ማስታውሰው ይህን ያህል ጠንከር ያለ ህመም እስከ መዘንጋት ድረስ አድርሰውን ነበር በባህሪያቸው እያልሽ ነው ወይዘሮ ታቦቱ ዊንታ የምታነሳቸው ነጥቦች የእናንተን አብሮ የነበሯችሁን የመጨረሻ አመታት ቆይታ በቅርበት እንዲመለከቱ ይጋብዛል የተለያዩ ኢትዮጵያ ነክ የሆኑ ጉዳዮች እንቅስቃሴዎች ያለበት ቦታ ሁለታችሁም ጋዜጠኞች መሆናችሁ ለዓለም አቀፍም ሆነ ኢትዮጵያ ጉዳዮች ቅርብ መሆናችሁ እንዳለ ሆኖ በህመም ብቻ ሂደት ውስጥ ያላችሁ አይመስልም። ዊንታ እንደገለጸችው ና ጓደኝነታችሁን በቅርበት ለሌላ ሰው የሚታይ አይነት ነብር የምናየም ስለ ጓደኝነት፣ የህይወት አጋር በትዳር ውስጥ ያለ ግንኙነት በዛ ብቻ እንደማይገታም የሚያሳይ ይመስላል፣ ሌሎችም ምሳሌ ነውና። አሁ፣ በጣም በብዙ አመት ነው እንግዲህ የኖር ነው አብረን የአርባ አንድ አመት በጋብቻ ከዚያ በፊትም ደግሞ አምስት አመት የምተዋወቅ ነበር። መጀመሪያ የተገናኘነው ሬዲዮ ነበረ። በኋላ በቃ የተለያዩ ቦታ ስንሄድ ሁልጊዜም ያው ሚዲያ አካባቢ ነው ሁለታችንም ኢንትረስታችን የነበረው በዛው ቀጠልን። እናዚህ አሜሪካ ነገር በአምስት አመት በምኖርበት ጊዜ የዚህ ሚዲያ ሁኔታ ራሱ በጣም በቅርብ ነበር ሁለታችን የምንከታተለው። እና ስለዚህ ይሄ ሁሉ የተለያየ ኢንትረስት በሚዲያም ሆነ ኢትዮጵያውያን አሜሪካ ነገር በተለይ ዲሲ አካባቢ የሚያደርጉትን እንቅስቃሴ የአሜሪካን ፖለቲክስ ራሱን ሁለታችንም ብዙ ኢንትረስት ስለነበርን በነ በነ ሶች ላይ ስለዚህ በቃ ሁሉንም ነገር አብረን ነበር የምናደርገው። እና በተጨማሪም ደግሞ ከዚህ በላይ ብን ህመሙ እንዳለው ይንታ እንዳለችው ማስፈላጊ ነገሮች ሁሉ ይደረጋሉ። ግን በተጨማሪም ደግሞ ከህክምና አንድ ከሐኪሞችን ጋርም ከወጣን በኋላ ይህንን ሄደን እንጎብኝ፣ ይህን ሄደን እናነጋገር፣ ሰው እናገኝ። በቃ ተፈሪ በተለይ በጣም ነው ሰው የሚወደው፣ ትልቅ ትንሽ አይልም። ከሁሉም ጋር በጣም የመግባባት ችሎታ ነበረው። የትም ቦታ ስንገባ፣ ብቻ መጀመሪያ ሰላም ብሎ ከሰው ጋር ተዋውቆ ለመጀመሪያ ጊዜ እንኳን ቢሆን በአንድ ጊዜ ነው ከሰው ጋር የሚቀርበው እና ጥያቄዎችን በመጠየቅ ውይይቶችን በማካሄድ ከሰውም ጋር ብዙ የተለያየ ኢንትረስት ስለነበረው፣ ሁል ጊዜም ደግሞ ብዙ ቦታ አብረን ስለምንሄድ ነገሮቹ ተጨማሪ ኤክስፒሪየንስ ነው ያገኘነው እና በተጨማሪ ደግሞ ከቤተሰብ ጋር ቤተሰብ ስል እኔና ዊንታ ብቻ ሳይሆኑ የእሱ እህቶች ወንድሞች፣ እዛ አካባቢ የሚኖሩትም ጓደኞቻችን፣ ድሮ የምናውቃቸውም አዲስ አፈራ ናቸውም። በጣም በጣም ብዙ ሰፖርት ነበር የምናገኘው ጠቃላይ እና ይሄ ራሱ ሁሉን ነገር ሪሊ በተለየ ሁኔታ ኤክስፒሪየንስ እንድናደርገው ነው ያረዳል። ዊንታ ወደ አንቺ ልመለስ ነው። ይሄ አሁን በወይዘሮ ታቦቱ የሚገለጽ ጠባይ ወይዘሮ ታቦቱ ራሳቸውም ጭምር ከሌሎች ጋር የሚጓባቡበት መንፈስና ጥሩ ቅርበት ከሌሎች ጋር ያለ ጥሩ ግንኙነት ምናልባትም ይጋባ ይሆናለን የወረሹ ጠባ ያለ ከአቶ ተፈሪ የቤተሰብ ነው የምትዩ? እሱ እንኳን አንድ መጥፎ ጠባይ ከአባቴ የሚያሰብኩኝ አውቃለሁ። እስኪ ንገሪኝ፣ የሚነገር ከሆነ ሁል የማቆ ነገር አሁን በተለይ አብረን ስንሆን እኔና በባ አንድ አይነት ጠባይ አለን። ብዙም ዲስፕሊን የለንም። ምን አይነት አሁን ለምሳሌ እሱም እኔም በቃ መብላት የሌለበት ምግብ የመብላት በዛ በዛ ስስት ጠባይ እንዳለ በፖዚቲቭ ቅድም ሰራም እንዳለው ዩ ኖው አገርን መውደድ ስለ ካልቸራችን ስለ ሂስትሪያችን በደንብ በደንብ በቃ ኢንትረስትድ የመሆን እንዲሁ እና ደግሞ በቃ ክሪኤቲቭ ሆኖ ሀሳቦችን ማሰብ አሁን ሁሉ ጊዜ አባባ ምን ያደረግ ነበር? በቃ አንድ ነገር ያይና በቃ ወዲያውኑኑ ሀሳብ አለው። ምን አይነት ፕሮጀክት ሊፈጠር እንደሚችል እንዴት ያሉ ፕሮጀክቶች ና ያሉ እንቅስቃሴዎች መሻሻል እንደሚችሉ አሁን በተለይ በሚዲያ በኩል ኢትዮጵያ ያለውንና እዚህ ደግሞ በዋሽንግተን ዲሲ ያለውን ኑሮ ሪያልቲ እንዴት በሚዲያ ኮኔክት ማድረግ እንደሚቻል፣ አንድ ነገር አይቶ ወዲያው ብዙ ሀሳብ አለው ሀሳብ ይፈልቃሉ። አዎ፣ እና ሀሳብ አለው እንዴት አድርጎ በቃ ፕሮጀክት አይዲያዝ አሉት እና ቲንክ እሱን ከሱ የወሰድኩኝ ይመስለኛል። እኔም ብዙ ጊዜ ነገሮችን አይቼ እንደዚህ አይነት ሀሳቦች ስላሉኝ እሱን በጣም ከሱ የወሰድኩኝ ይመስለኛል። እና አይ ቲንክ አሁንም ዞር ብዬ ሳስብ በቃ እሱ ነው ትልቁ ነገር። ብዙ ሀሳቦች እና ብዙ ፕሮጀክት አይዲያዝ፣ ብዙ ድሪምስ ያለው ሰው ነው እስከ መጨረሻ እና አይ ቲንክ ይሄ ፖዚቲቭ አቲቲዱን ቅድም ደስካ ሲያደርግ ነው፣ ከእሱ የመነጨ ነው። ሁል ጊዜ ነገ ወይ ወደፊት ምን መደረግ እንዳለበት ያስባል እና ሁሌ ይላል ደግሞ እናንተ ወጣቶቹ ናችሁ ይላል። እኔ አሁን ወጣት መሆን ብችል እንዴት ደስ እንደሚለኝ ስንት ስንት ማድረግ የምፈልጋቸውን ነገሮች አሉ ይላል። እና ብዙ አይዲያ ስላለው እሱን ደፍኒትሊ ይትሳል። የሀሳብን ጉዳይ ገፋ አድርገን እንሄዳለን ይሄው ለሁለታችሁም ነዊንታ እንደ አቶ ተፈሪ ያለ አባት እንደ ወይዘሮ ታቦቱ ያለ እናት፣ በስራቸውም እውቅና ያላቸው በጠባያቸውም ቀደም ብላቸው እንደ ገለጻቸኋቸው ከሌሎች ጋር የቀረበ ግንኙነት በቀላሉ ሊኖራቸው የቻለ ብዙዎች ቅርብ የሆኑ ወላጆች ሲኖሩ የእነሱን ፈለግ መከተሉ የእነሱ አዎንታዊ የሆነ ተጽዕኖ የመኖሩን ያህል ክብደት ይኖረው ይሆን? አንቺ የሰራሻቸውን ነገሮች በቅርብ ማወቃቸውን ሳላስ አነሳነሳለሁኝ ለማያውቁሽ አድማጮች ከኢትዮጵያውያን ተማሪዎች ማህበር ጀምሮ ብዙ ነገሮችን ሰርተሻል። ግን እንዲህ ያሉ ወላጆች መኖር ከበድ ያደርገው ይሆን? የገሌ ልጅ ናት፣ የገሌ ልጅ ነው መባላለና ፈትኖሽ ያውቃል? አድማጮች ለዚህም ሰዓቱ አልፈቀደም። ሰፋ ያለውን ሙሉ ወጋችንን በድረ ገጻችን ልናኖር፣ ለሬዲዮ የተያዘውን ደግሞ ተከታዩን በቀጠሮ ልናሳድር ነው። ለዛሬ ተይዘው ሰዓት ያልፈቀደላቸው ሌሎች በርከት ያሉ ቅንብሮችም ሰሞኑን እንዳመችነቱ በሌሎች ፕሮግራሞቻችን ይስተናግዳሉ። ለአሁኑ ግን ለአቶ ተፈሪ ቤተሰቦች፣ ለእንግዶቻችን፣ ለባለቤታቸው ወይዘሮ ታቦት ወልደ ሚካኤል፣ ለልጆቻቸው ለሳውራ ወርቅ ተፈሪና ዊንታ ተፈሪ እንዲሁም ሌሎች ወዳጅ ዘመዶቻቸው ቸው መጽናናትን እየተመኘን የዛሬውን በዚሁ እንቋጭ። መልካም ምሽት። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሑድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት በመደበኛው ስርጭት መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራም አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም ደናደሩ።